The Voice of America. በደቡብ ክልል ሸኮ ዞን ጉራፈርዳ ወረዳ የደረሰው ጥቃት ሰለባ የሆኑ የወረዳው ነዋሪዎች በማንነታቸው የተነሳ እየተጠቁ መሆናቸውንና ከቤታቸው መፈናቀላቸውን ገልጸዋል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ከህብረተሰቡ ጋር ውይይት እያካሄዱ መሆኑ ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በበኩላቸው በጉራ ፈርዳ ወረዳ የተፈጸመውን ጥቃት በተመለከተ ዛሬ በግል የፌስቡክ ገጻቸው ባሰፈሩ ጽሁፍ ጥቃቱ ማንነትን መሰረት ያደረገ መሆኑን ተናግረዋል። የክልሉንም ሆነ የአካባቢውን የመንግስት ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ለማድረግ ያካሄደው ጥረት ስልካቸው ስለማይነሳ ሊሳካለት አለመቻሉን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የሚከተለውን ዘገባ አስተላልፈዋል። በደቡብ ክልል ቤንሸኮ ዞን ጉራ ፈረዳ ወረዳ ግንቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ እንደተጎዱና በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። ከቀበሌያቸው ሸሽተው በሌላ ከተማ ውስጥ የተጠለሉት አቶ ተዘራይማም የቤተሰብ አባላት በታጣቂዎች እንደተገደሉባቸው ተናግረዋል። ብዙ ቤተሰብ ነው የተፈናቀለብኝ። ብዙ ቤተሰብ ነው የሞተብኝ። ቅርብ ቤተሰብ እህት፣ ወንድም፣ የቤት ሰራተኛም፣ ልጅም የተጨፈጨፈ ብዙ ቤተሰብ ነው የተጨፈጨፈው። እኛም እንዳለን አልቆጥረውም። ባለቤት ቶችም ፈጣሪ ነው ያተረፋቸው። ሮጠው ሮጠው ነው ያመለጡት እን ዛን ቀሳይላቸው ቆጥ ነው እንጂ ለተረፉም አይቆጠርም። የተገኘላቸው እንጃ ፍጭፍለ ከኔ አራት ቤተሰብ አልቆብኛል። አሁንም የህገ የበላይነት ካልተከበረና ጥቃቱን የፈጸሙ ቡድኖች በቁጥጥር ስር ውለው የማዳግም እርምጃ ካልተወሰደ እንደማይዘልቁት አስታውቀዋል። ያለበት ስጋት ጠቅላላ እስካሁን ምንም ዋና የተባሉት ሀይል የተባለው ሀይል ላይ ምንም የገባና የተቆጣጠርነው ነገር ስለሌለ የተቆጣጠሩ ስለሌለ በጣም አሁኑም ይቀጥላል። ስጋቱ እየቀጠለ ነው። በቀደሙም አስራ ስድስት ሰው ዛሬ ደግሞ ሀያ ሁለት ሰው። ይሄ ዛሬውንም ደግሞ አዳር እንግዲህ መጣሪ ነው የሚያውቀው። ምንም የምናውቀው ነገር የለም። በጣም ከባድ ነው። ቦታውም አመች አይደለም። ዙሪያውን ጫካ ጫካ የታቀፈ ስለሆነ በጣም አስቸጋሪ ነው ያለው ቦታ። ዙሪያውን ተከባችኋል የሚባል መረጃ ነው የሚደርሰን በየቦታው በቃ በጣም ከባድ እና መከላከያ ሰራዊቱም ብዛት አለው፣ ግን የሚሆን አይመስለኝም። በጣም ከባድ ህዝብም አሁን ዛሬ ተስፋ ቆርጦ በቃ። አሁን ተስፋ አልቆረጠም ነገር ዛሬ አንድ የቀረ የለም፣ ወንድ ወንዱ ብቻ ነው አሁን የቀረ። ሴትና ልጅ ተፈናቅሎ ሄዷል። ወንድም የተወሰነ ነው አሁን እንደው ባስባስ ያለ ምን ያዘነው ነገር የለም። የእጃችንንም ለሰብል ማሰባሰቢያና ማሰሪያ ብለን ጨርሰናል። ምን አሁን ችግር ላይ ነው ተቅራለ ያለን ችጋሩን ቢሆን ይጨርሳል። አሁን ደግሞ ማምሻም አለ ይባላል የእሱን በአይናችንና በተጨባጭ ያላየነው ሆኖ ነው እንጂ ማምሻም ወደ ወጀምሳ ከበደ ላይ ሁለት ሰው አንድ ተመቷል የሚባል መረጃ አለ። አገዳደሉ የተደራጀ ሀይል ነው። በገጀራ በጦር በጥይት ነው። በቃ የተሰለፈው ሀይል በጣም የታጠቀ የሚመስለው መስለው ያለው የጸጥታ አካል ነው የሚመስለው። ያ በጣም ያደናግራል። የገጀራው ከፊት ይቀድማል፣ ባለጦር መሳሪያ ይከተላል። ማነታቸው እንዳይገለጽ የጠየቁን የሌላ የቀበሌ ነዋሪ ከጥቃቱ አምልጦ ብፍቱ ከተማ መግባታቸውን ተናግረው ማነታቸው የተመረጠ ጥቃት እንደሚፈጽምባቸው ተናግሯል። ከወጣት እስከ አረጋውያን ከህጻናት እስከ እናቶች እንደተገደሉ ተናግረው በቂ የጸጥታ ሰራዊት ካልገባ አሁንም ጥቃቱ ሊደርስባቸው እንደሚችልም ገልጠዋል ቻችን እንደ ቅጠል ነው የረገፉት እንደው በቃ በአጠቃላይ በትጅት ነው። ማታ በትጅት ሩምታ ነው። በጊዜ ነው የተጀመርኩ። እያንዳንዱ ማህበረሰብ ደግሞ ገበሬ ነው። ምንም አቅም ምስኪን ነው። በአንድ ቀን ብቻ ወደ አስራ ሁለት እና አስራ ሶስት አካባቢ ሆን ሰው በአንድ ቀን ተገደለ። ከዛ የወሰዱትም አንተራሱ ሆስፒታል ሄደ ነበር። እነሱ አሁን ጤንነታቸው ምን አይነት ሁኔታ ላይ እንዳሉም ራሱ አናቅም። የተረፍነው እኛም ጫካ ይዘው ተሸሽገን አድረን፣ በነጋታው ነው ወጥተን ሬሳቸውን እናሱ ያነሳ ነው። በከፍተኛ ስጋትና በፍርሃት መንፈስ ውስጥ መሆናቸውንም ለአሜሪካ ድምጽ ራዲዮ በስልክ ተናግሯል። አሁንም ያለነው በስጋት ነው። አሁንም ምንም የሚጠጋብን ቦታ ለም ሰው ጨርሰው በቃ በእግሩም በምኑም የተሳሳቢ ወጥተዋ አልቋል። አሁ ሰ ሰዎች ነን። አሁንም ያለ ነው። በጣም አስጊ ነው። አሁንም የተኮሰ ነው ይጠቀው እና አሁንም ይህንን መንግስት በሆን ብቻን ብቻን ንብረታችንንም ይዘን የተወሰነውን ህዝብ ከተረፈልንም ፈጣሪ እንግዲህ በህይወት የተረፈውን ራሱ መንግስት ተረክቦን አግባብ ባለው ሁኔታ ለምን እንደተፈጸመ ይሄንን የምመለከተው ክፍል ገብቶ አይቶ እንደውም ትናንትና ህዝቡን ሰብስቦ የክልል መንግስትነን ባዮች ባዎች የዞንን የወረዳንን ባዮች ሰብስቦን ህዝቦቻችንን እንደገና ማታ ቃል ገብተው ያስጨፈጭፉ እነሱ ናቸው ማንም አይደለም። አሁን ምን ያህል ይሆናል የተፈናቀለው ውርሶን ጨምሮ? ኧረ ቁጥሩ በጣም ብዙ፣ ኧረ በጣም ሰፊ ነው። ሰፊ ህዝብ እኮ ነው። በጣም በአስራ ዘጠኝ ሰባ ሰባት አካባቢ በሰፈራ መልክም በደርግ ጊዜ የሰፈረ ህዝብም ጭምር እኮ ነው። የአሁኑ ሰው ህዝብ ብቻ አይደለም እኮ በብዙ ነገር ነው። በቃ ብዙ ጉዳት ነው ያለን። በተከታታይ ሁለት ቀናት የተፈጸመው ጥቃት ተከትሎ ከፍተኛ የመንግስት ስራ ኃላፊዎች ከጉራ ፈርዳ ወረዳ ህብረተሰብ ጋር ውይይት ያደረጉ ሲሆን በውይይቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የጦር ኃይሎች ኤታ ማዦር ሹም ጀነራል አደም መሐመድ፣ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሰው፣ የደቡብ ክልል ምክትሉ መስታደር አቶ ሪስቱ ይርዳውና ሌሎችም የስራ ኃላፊዎች ተገኝተዋል። በውይይቱ ሰሞኑን በአካባቢ በደረሰው ጥቃት ተፈናቀሉ ዜጎችና ሌሎችም የማህበረሰብ ተወካዮች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ በግል የፌስቡክ ገጻቸው ባሰፈሩት ጽሁፍ የአማራ ህዝብ ለፍትህ ለነፃነት፣ ለአብሮነትና ለአንድነት ስታገል ቢኖርም እስካሁን በኢትዮጵያ አስተማማኝ ሰላም ፍትህና የግባይነት ሰፍኖ ሁሉም ኢትዮጵያውያን በየተኛውም የሀገራችን ክፍል በሰላም በነፃነትና በደስታ መኖር የሚቻልበት ሀገር ባለቤት መሆን አልቻለም ብሏል። ይልቁንም ከጊዜ ወደ ጊዜ ግፍና መከራ የተጠናከረ በአሰቃቂ ሁኔታ መጨፍጨፍና በገፍ መፈናቀሉ ተስፋ ወፍቶ መቀጠሉን ገልጧል። ይህንን ሁኔታ ለመረዳት ብዙ ሩቅ ሳንሄድ ይህንን አንድ አመት ብቻ ወስዶ አዝማሚያውን መገምገሙ በቂ ነው ይላሉ። ከጥቅምት እስከ ጥቅምት ያለው አንድ አመት ብቻ በግልጽ የሚነግረን ግፍና መከራ ተጠናክሮ መቀጠሉን ነው። ማለቂያ የሌለው የጅምላ ጭፍጨፋ፣ በገፍ መፈናቀል፣ የንብረት ውድመትና በየሳምንቱ መርዶ መስማት የተለመደ እየሆነ መጥቷል ብሏል። የውጭ ጉዳይ ሚኒስትር አቶ ገዱ በመሆኑም ነገሩን በዝምታ ማለፍ የሚጎዳ መሆኑን በተግባር ያየነው በመሆኑ እየተፈጸመ ያለው በማንም ሕዝብ ሳይሆን በጥቂት ቡድኖችና ግለሰቦች ስራ መሆኑን በመገንዘብ ሁሉንም የኢትዮጵያ ሕዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎና ስትራቴጂያዊ ያሉትን ግብ ወስኖ በጋራ መንቀሳቀስ ጊዜ ልሰጠው አይገባም ብሏል። የክልሉም ሆኑም የአካባቢ የመንግስት ስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ያደረግኩት ጥረት ባለስልጣናቶች ስልካቸውን ባለማንሳታቸው አልተሳካም። ሳገኛቸው ይመለስ በታለውም በተከታታይ ሁለት ቀናት ውስጥ በወረዳው በደረሰ ጥቃት 31 ሰዎች የተገደሉ ሲሆን አምስት ሰዎችም ቆስሏል። 1500 ዜጎች ደግሞ ከቀያቸውና ከቤታቸው መፈናቀላቸው ተገልጧል። እስከ ትናንት ድረስ ደግሞ በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውን የቤንች ሼኮ ዞን አስተዳዳሪም አቶ ፍቅሪ አማን ተናግሯል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዴዎስ ሐዋሳም